የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል አዲሱን ዓመት አስመልክተው በሰጡት ጋዜጣዊ መግለጫ እየተገባደደ ያለው 2011 ዓ ም በመላ አገሪቱ በርካታ ችግሮች የታዩበት በተለይም በትግራይ በተስፋና ስጋት ላይ ተሆኖ የታለፈ ዓመት ነበር ብለውታል። በተገባደደው ዓመት በአሁንታ መነሳት ካለባቸው ጉዳዮች አንዱና ዋነኛው በኢትዮጵያና ኤርትራ ግንኙነት ላይ የታየው መሻሻል መሆኑን የጠቀሱት ዶክተር ደብረጽዮን ገብረ ሚካኤል ኋላ ላይ ቢዘጉም ድንበሮቹ መከፈታቸው የሕዝቦች ግንኙነት የበለጠ አጠናክረውታል ሲሉ ገልጸዋል። ከዚህ ባለፈ በሀገራዊ ጉዳይ የተናገሩት የትግራይ ክልል ምክትር ስምስዳድር ዶክተር ደብረጽዮን ገብረ ሚካኤል አመቱ በርካቶች ከቀያቸው የተፈናቀሉበት ማንነትን ትኩረት ያደረጉት ጥቃቶች የተፈጸሙበት በህዝቦች መካከል መጠራጠርና ስጋት የተፈጠረበት እንደነበረ ጠቁመዋል። ከዚህ በተጨማሪ በትግራይ ላይ የኢትዮጵያ ፌዴራል መንግስት ጨምሮ ሌሎች ድርጅቶች የኢኮኖሚ ፖለቲካ፣ እንዲሁም ሌሎች ማህበራዊ ጫናዎች ለመፍጠር ሲሰሩ የከረሙበት አመት ነበር ሲሉ ምክትር ስምስዳድሩ ገልጸዋል። ያለፈው አመት 2011 በርካታ ችግሮች የታዩበት ብዙ ለውጦችን ለማምጣትም እንቅስቃሴ የምንካሄድንበት ነው። ከትግራይ አንጻር ብዙ ፈተናዎች ገጥመውናል። በትግራይ ላይ ብዙ ጫና እንደ መንግስትም ከፌደራል መንግስት ጀምሮ ሌሎች ድርጅቶች በትግራይ ላይ ያነጣጠረ ዘመቻ ሲያካሂዱ ነው የከረሙት። የሁሉም ችግር ምንጭ አንድ ድርጅት አንድ አካባቢ ነው በሚል ራሳቸውን ንጹሕ አድርገው ችግራቸው መፍቻም አንድ አካባቢ ላይ እርምጃ መውሰድ ነው በሚል ብዙ ርብርብ የተደረገበት በተለየ የትግራይ ተወላጆች የሚባሉ ኃላፊዎችም ሌሎችም አገራቸውንም ህዝባቸውን ሲያገለግል የነበሩ ለእስር የተዳረጉበት ዓመት ነው። በተጨማሪም ስለ አዲሱ ዓመት ዋና ዋና የፖለቲካና ልማት አጀንዳዎች የተናገሩት ዶክተር ደብረጽዮን በህግ መሰረት መጪው ዓመት ይደረጋል ተብሎ የሚጠበቀው ምርጫ በተያዘለት ጊዜ ሊካሄድ ይገባዋል ሲሉ በአጽንኦት ገልጸዋል። ምርጫ የማካሄድና ያለማካሄድ ህጋዊ መንግስት የመኖርና ያለመኖር ሳይሆን አገራችንን የማስቀጠልና ያለማስቀጠል ሁኔታ ስለሆነ ሁላችን ተባብረን በጥንቃቄ በዋዛ በፈዛዛ ይሄ ነገር ወዳልሆነ እርምጃ እንዳይወስደን ያልሆነም ሁኔታ እንዳይፈጠር ያለንን ችግር ተቋቁመን ለማስተካከል ንስራ ባልንበት ወቅት ወደ ከፍተኛ ቀውስ የሚያስገንባን ውስጥ እንዳንገባ ከፍተኛ ጥንቃቄ እንደሚያስፈልግ ሁላችንም ተገንዝበን በጋራ ህዝቡ የመረጠው ስልጣኑን ያዝ ብለን መንቀሳቀስ መረባረብ የሚጠበቅብን ጊዜ ነው። አዲስ አመት ባለፈው አመት የተፈጠሩ መጥፎ አጋጣሚዎች የምናረምበት መሆን ይገባዋል ያሉት የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል በአመራር ስንፈት ተፈጠሩ ያሏቸው ሰላም የመደፍረስ የዜጎች መፈናቀልና ሌሎች የፖለቲካ ችግሮች ዳግም እንዳይታዩ ህዝቦችና መንግስት በጋራ ይስሩ ብለዋል። ይህ እንዳይደገም የተፈናቀለውም ተመልሶ ወደ መረጠው ቦታ የሚገባበትና የእለት ህይወቱን በአግባቡ የሚኖራበት ሁኔታ መፍጠር እንደ ትልቅ ስራ ተወስዶ ተደጋግፈን ይህን ችግር የምንቀርፍበት ከሁሉ በላይ ደግሞ እንዳይደገም ተጋግዘን የምንሰራበት ህገ መንግስታዊ መብት ተጠብቆ ሁሉም ዜጋ በመረጠው ቦታ የሚሰራበት ሀብት የሚያፈራበት የሚንቀሳቀስበት ምቹ ሁኔታ መፍጠር የመንግስትና የህዝብና ተባብረን መስራት ይጠበቅብናል ነው። በመጨረሻም ዶክተር ደብረ ጽዮን ለሁሉም የኢትዮጵያ ህዝቦች የአዲስ ዓመት መልካም ምኞት መልእክታቸው አስተላልፈዋል። የሚቀጥለው አመት የሰላም የልማት የእድገት የፍቅር የፈጣን እድገት ጊዜም እንደሚሆን እመኛለሁ። መልካም አመትን ይሁንላቸው። አመሰግናሉ። ገለቱማ ይቀኒልና ለዲ ደብልዩ ዘገባ ሚሊዮና ስላሴ መቀለ።